በመጀመሪያም ዋና ዋና ዜናዎቹ ደቡብ ሱዳን ውስጥ በሁለት ጎሳዎች መካከል በተነሳ ግጭት የ ሃያ ሰባት ሰዎች ሕይወት ጠፋ። ከብት ዘራፊዎችም አምስት ሕጻናትን ጠልፈው ወስደዋል። ኒጀር ውስጥ ለሶስት ወራት የወረደው ከባድ ዝናብ ባስከተለው ጎርፍ ሃምሳ ሰዎች ሞቱ። ከመቶ ሺህ የሚበልጡ ሰዎችም ከቤት ንብረታቸው ተፈናቀሉ። በዛሬው ዕለት ማለዳ ለንደን ላይ በከርሰ ምድር በሚጓጓዝ ባቡር ውስጥ የደረሰ ፍንዳታ ባስከተለው ቃጠሎና መደናገጥ ቢያንስ 22 ሰዎች መጎዳታቸው ተገለጸ። በያዝነው ሳምንት መጀመሪያ በጸጥታው ምክር ቤት ማዕቀብ የተጣለባት ሰሜን ኮሪያ ዛሬም ወደ ጃፓን አቅጣጫ ሚሳኤል ተኮሰች። ዜናው በዝርዝር ደቡብ ሱዳን ውስጥ በሁለት ጎሳዎች መካከል ትናንት ሌሊቱን ግጭት ተቀስቅሶ ሀያ ሰባት ሰዎች መገደላቸው ሀያ ደግሞ መቁሰላቸውን በስፍራው የሚገኙ ባለስልጣን አስታወቁ። በተመሳሳይ ጆንግሌ በተባለችው ግዛትም በዚሁ ቀን የከብት ዘራፊዎች አምስት ህጻናትን ጠልፈው መሄዳቸውን የሀገሪቱ የማስታወቂያ ሚኒስትር አኪ ደንጌዲ ለጀርመኒ ዜና ወኪል ገልጸዋል። የታገቱት ህጻናት ዕድሜያቸው ከስድስት እስከ አስራ አንድ አመት እንደሚሆንም ጠቅሰዋል። እንደ ዘገባው ከብት ዘረፋ ደቡብ ሱዳን ውስጥ ለምዕት ዓመት የኖረ ድርጊት ሲሆን በዚህ ወቅት በቤት ውስጥ ስራ ጉልበታቸውን ለመበዝበዝ ልጆችን አግቶ መውሰድ የተለመደ ነው። ኒጀር ውስጥ ላለፉት ሶስት ወራት የወረደው ዝናብ ያስከተለው ጎርፍ ለሀምሳ ሰዎች ሞት ምክንያት ሲሆን አንድ መቶ ሃያ ሺህ የሚሆኑ ዜጎችን ደግሞ ማፈናቀሉ ተገለጸ። ባላሰለሰው ከባድ ዝናብ ክፉኛ ከተጠቁት መካከል ዋና ከተማዋ ኒያሚ እንዲሁም በስተደቡብ ደሶና፣ ቲላብሬ ብሬ የተባለችው ግዛት ደግሞ በምዕራብ በኩል እንደሚጠቀሱ የተባበሩ መንግስታት ድርጅት የሰብአዊ እርዳታዎች አስተባባሪ ኦቻ አመልክቷል። ከሟቾቹ ሀያ አንዱ የዋና ከተማ ነዋሪዎች ናቸው። በአጠቃላይ በመላው ኒጀርም አርባ ሰባት ሰዎች ካለፈው ሰኞ ጀምሮ በዚሁ ምክንያት መጎዳታቸው ተገልጿል። ከዚህም ሌላ አስራ ስድስት ሺህ ከብቶች ማለቃቸውና ዘጠኝ ሺህ ሄክታር ሰብልም መጎዳቱን ኦቻ አመልክቷል። ኒጀር ጎርፍ ካስከተለባት ጉዳት ለማገገም ረዘም ያለ ጊዜ ሊወስድባት እንደሚችል ነው የተጠቀሰው። በዛሬው እለት ማለዳ ሕዝብ ወደ የስራው በሚንቀሳቀስበት ሰዓት በለንደን ብሪታንያ በከርሰ ምድር በሚጓዝ ባቡር ውስጥ በደረሰ ፍንዳታ ቢያንስ 22 ሰዎች መጎዳታቸውን የሀገሪቱ ብሔራዊ የጤና አገልግሎት አስታወቀ። ሰዎቹ የተጎዱት ገሚሱ ባቡር ውስጥ የተከሰተው ፍንዳታ ባስከተለው እሳት ሲሆን፣ ገሚሱ ደግሞ ለመውጣት በተፈጠረው ትርምስ ነው። መረጃው እንደሚለው ከተጎጂዎቹ 18ቱ በአምቡላንስ ቀሪዎቹ ደግሞ ራሳቸው ወደ ሐኪም ቤት ሄደዋል። ብሔራዊ የጤና አገልግሎቱ አክሎም የተጎዱ ሰዎች የደረሰባቸው ለሞት የሚያሰጋ ጉዳት እንዳልሆነም አመልክቷል። በመሬት ውስጥ በሚጓዘው ባቡር ውስጥ ፍንዳታ ያስከተለው ጓዳ ሰራሽ ፈንጂ እንደሆነ የተገለጸ ሲሆን ትክክለኛ ምንጩን ለማጣራት ምርመራ እየተካሄደ ነው። ፍንዳታው የተከሰተው በሀገሩ አቆጣጠር ከጠዋቱ ሁለት ሰዓት ከሀያ ላይ ፓርሰን ግሪን በተባለው የባቡር ማቆሚያ እንደነበር የገለጹት ረዳት የፖሊስ ኮሚሽነር ማርክ ሮሊ የጸረ ሽብር ዘርፉ ምርመራውን እያፋጠነ መሆኑን አመልክተዋል። ምርመራው በከተማዋ የጸረ ሽብር እዝና በብሔራዊ የጸረ ሽብር ሰንሰለት እየተካሄደ ነው። በመቶዎች የሚገመቱ መርማሪዎች እጅግ አጣዳፊ በሆነ መልኩ የስለላ ካሜራዎችን እየተመለከቱ የአይን ምስክሮችን እያነጋገሩና አስፈላጊውን ቴክኒካዊ ስልት ተጠቅመው በመመርመር ላይ ናቸው። ይህ ምርመራም በኤምአይ አምስት ባልደረቦቻችን በመታገዝና የስለላ ጠበብትን በማካተት የሚከናወን ነው። አክለውም ከፍንዳታው በኋላ በርከት ያለ የፖሊስ ኃይል በከተማዋ መጓጓዣዎች ላይ እንደሚሰማራ ለለንደን ከተማ ነዋሪዎች አሳስበዋል። እማኞች በበኩላቸው ፍንዳታው አንድ ብቻ ሳይሆን ተከታታይ ሲሆን በፈንዳታው ወቅትም ስለተያዘ ሰው ሲሯሯጥ መመልከታቸውን ተናግረዋል። ጠቅላይ ሚኒስትር ቴሬዛ ሜይ ከሀገሪቱ የአስቸኳይ ጊዜ ኮሚቴ ጋር ስብሰባ እንደሚያካሂዱ ተገልጿል። ከጥቃቱ ጀርባ የከሰሩ አሸባሪዎች አሉ ያሉት የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጥቃቱን አውግዘዋል። ይህ ዶችቬለ ነው። በመላው ዓለም የሚታየው የረሃብ ደረጃ 11 በመቶ የሚሆነውን ህዝብ እንደጎዳ የተባበሩ መንግስታት ድርጅት ተቋማት አስታወቁ። አምስት የተባበሩ መንግስታት ድርጅት ተቋማት በ2017 የዓለም የምግብ ዋስትናና የተመጣጠነ ምግብ በሚል ዛሬ ይፋ ያደረጉት ዘገባ እንዳሳየው ለረሃብ የተጋለጠው ህዝብ ቁጥር ከጎርጎሮሳዊ 2014 ዓመተ ምህረት አንስቶ ጨምሯል። ይህም ከአስርት ዓመታት በላይ ቆይታ በኋላ ለመጀመሪያ ጊዜ መከሰቱ ተጠቅሷል። በዘገባው መሰረትም ባለፈው አመት 815 ሚሊየን ህዝብ በመላው ዓለም ለረሃብ ተጋልጧል። በአሁኑ ጊዜም 489 ሚሊየን ለረሃብ የተጋለጠ ህዝብ ግጭት ባለባቸው ሀገራት እንደሚገኝም ተመልክቷል። ባለፈው አስር አመት ግጭት ባይ ያለበት እየተባባሰና እየጨመረ የሚሄዱን ያመለከቱት ተቋማት እንዲህ ባለው ሁኔታ የምግብ ዋስትናን ማረጋገጥ እንደማይቻልም አጽንኦት ሰጥተዋል። የዓለም የምግብና የእርሻ ድርጅት፣ ዓለም አቀፍ የእርሻ ልማት እርዳታ፣ የተባበሩ መንግስታት የህጻናት መርጃ ድርጅት፣ የዓለም የምግብ መርሃ ግብርና የዓለም የጤና ድርጅት ናቸው በጋራ ዘገባውን ያቀረቡት። በአሁኑ ወቅት ከአምስት አመት እድሜ በታች ያሉ ህጻናት ሞት ቀንሶ ሰዎችም ረዘም ያለ ዘመን መኖር ቢችሉም ዛሬም ከአምስት አንዱ ሰው በተመጣጠነ ምግብ እጦት እንደሚሞት ተመራማሪዎች ዛሬ አስታወቁ። ምሁራኑ እንደገለጹት ባለፈው ጎርጎሮሳዊ ዓመት ሁለት ሺ አስራ ስድስት በድሃ ሀገራት የሚኖሩ ከአንድ ነጥብ ስድስት ሚሊዮን የሚበልጡ ሰዎች በተበከለ ምግብና ውሃ ምክንያት በተቅማ ጣልቀዋል። ሌሎች ሁለት ነጥብ አራት ሚሊዮን ሰዎችም ሊታከምና ሊከላከሉት በሚቻል የሳምባ ቁስለት ለሞት ተዳርገዋል። ከዚህም ሌላ ሁለት ሚሊየን እናቶች እና አዲስ የተወለዱ ጨቅላ ህጻናትም ተገቢውን የሕክምና አገልግሎት ባለማግኘታቸው ማለቃቸው ተገልጿል። ተመራማሪዎቹ አክለውም ባለፈው ጎርጎሮሳዊ ዓመት በአጠቃላይ 55 ሚሊዮን ህዝብ ሲሞት 129 ሚሊዮን ደግሞ መወለዱን አመልክተዋል። በዚሁ ዓመት የሰዎች የመኖር ዕድሜ ለሴቶች 75 ዓመት፣ ለወንዶች ደግሞ ሰባ ዓመት መድረሱንም ጠቁመዋል። ሰሜን ኮሪያ ተጨማሪ ሚሳኤል ዛሬም ተኮሰች። በጃፓን ላይ ተሻግሮ ፓስፊክ ውቅያኖስ ውስጥ ያረፈው ዛሬ የተተኮሰው ሚሳኤል በ ሰባት መቶ ሰባ ኪሎ ሜትር ከፍታ ላይ ለ19 ደቂቃ በአየር ላይ መምዘግዘጉን የደቡብ ኮሪያ ወታደራዊ መረጃ አመልክቷል። ሶስት ሺ ሰባት መቶ ኪሎ ሜትሮችንም ተጉዟል። ይህን የቀመረው የደቡብ ኮሪያ ጦር ኃይል የፒዮንግያንግ ሚሳኤል በፓስፊክ አካባቢ ከምትገኘው የአሜሪካኗ ጓም ግዛት መድረስ እንደሚችል ግምቱን ገልጿል። ሰሜን ኮሪያ ይህን ተጨማሪ የሚሳይል ተኩስ ያካሄደችው በያዝነው ሳምንት መጀመሪያ ላይ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አባላት ሙሉ ድምፅ ጠንካራ የተባለው ማዕቀብ ከተጣለባት በኋላ መሆኑ ነው። በቶኪዮ የሳሳካዋ የሰላም ተቋም የሰሜን ኮሪያ ጉዳይ ተንታኝ ኖቦሩ ማያጉቺ የዛሬው ድርጊቷ ማዕቀቡ እየሰራ መሆኑን ያመለክታል ይላሉ። ይህ የዛሬው የሚሳኤል ተኩስ ከፖለቲካም ሆነ ከቴክኒክ አኳያ ለእኔ ያን ያህል የሚስብ ሆኖ አላገኘሁትም። እርግጥ ነው ርቀቱ ጓም ላይ ለመድረስ በቂ ነው። አቅጣጫውን ቢሆን ከባለፈው ሙከራ ጋር ተመሳሳይ ነው። እናም ሰሜን ኮሪያ ከቴክኒክም ከፖለቲካም አኳያ ያላት ምርጫ ውሱን ነው። ይህ ምናልባትም የማዕቀቡ ተጽዕኖ ምልክት መታየት የጀመረ መሆኑን የሚያሳይ ይመስለኛል። ይህ በእንዲህ እንዳለም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ቻይና ለሰሜን ኮሪያ የምታቀርበውን ነዳጅ ተጠቅማ ተጽዕኖ ለማሳደር እንድትሞክር ጥሪ አቅርበዋል። የዛሬውን የፒዮንግያንግን የሚሳይል ሙከራ ያወገዘችው ቻይና የጸጥታው ምክር ቤትን ማዕቀብ ተግባራዊ ለማድረግ በምታደርገው ጥረት የራሷን ከፍተኛ ጥቅም ወደ ጎን ማድረጓን አስታውቃለች። የአውሮፓ ህብረት ምንም እንኳን የሰብአዊ መብት ተሟጋቾች ትችት ቢሰነዝሩም ስደተኞች የሊቢያን የባህር ወደቦች አልፈው ወደ ክልሉ እንዳይገቡ ለማድረግ በጀመረው እንደሚገፋበት የህብረቱ የሀገር ውስጥ ሚኒስትሮች አመለከቱ። ጉዳዩን መስመር ለማስያዝ ለሁለት አመት ሲጥር የቆየው የአውሮፓ ህብረት ከመካከለኛው ምስራቅና ከአፍሪቃ የሚጎርፈውን የስደተኛ ብዛት አሁን ለመቀነስ እንደተሳካለት ሮይተርስ ትናንት አመሻሹ ላይ ከብራሰልስ በላከው ዘገባ ጠቅሷል። ባለፈው አመት ሰኔ ወር ላይ 28 ሺህ ስደተኞች ሜዲትራኒያንን ሲያቋርጡ፣ በነሐሴ ላይ ግን ቁጥራቸው ወደ አስር ሺህ መውረዱ ተመዝግቧል። ይህ የሆነበት ምክንያትም እንደ ዘገባው አዲስ የታጠቀ ኃይል ስደተኞችን የጫኑ ጀልባዎች ከሊቢያ ወደቦች እንዳይነሱ ስለሚያግድ ነው። የሰብአዊ መብት ተሟጋጅ ቡድኖች የአውሮፓ ህብረት ከማጎሪያ ማዕከሎች ጋር ያነጻጸሩትን የስደተኞች እስር ቤት ከሚያንቀሳቅሱ ከሊቢያ ኃይሎች ጋር ያደረገውን ስምምነት ይተቻሉ። አንድ ከፍተኛ የተባበሩት መንግስታት ድርጅት የሰብአዊ መብቶች ባለስልጣንም የህብረቱ ስልት የስደተኞች መብት ሊቢያ ውስጥም ሆነ ጀልባ ላይ ማስጠበቅ የማይችል በጣም ስስ ነው ብለውታል። ህብረቱ በበኩሉ ሊቢያ ላይ ለሚገኙ ስደተኞች አስፈላጊውን እርዳታ ለማድረግ ጥረቱን በእጥፍ አጠናክራለሁ ብሏል። ይህ ዶችቬለ ነው። ከዶችቬለ የዓለም ዜናዎቹን ለማጠቃለል ዋና ዋናዎቹን በድጋሚ ላሰማችሁ። ደቡብ ሱዳን ውስጥ በሁለት ጎሳዎች መካከል በተነሳ ግጭት የ ሃያ ሰባት ሰዎች ወጥ ጠፋ። ከብት ዘራፊዎችም አምስት ህጻናትን ጠልፈው ወስደዋል። ኒጀር ውስጥ ለሶስት ወራት የወረደው ከባድ ዝናብ ባስከተለው ጎርፍ ሀምሳ ሰዎች ሞቱ። ከአንድ መቶ ሺህ የሚበልጡ ደግሞ ከቤት ንብረታቸው ተፈናቅለዋል። በዛሬው ዕለት ማለዳ ለንደን ላይ በከርሰ ምድር በሚጓጓዝ ባቡር ውስጥ የደረሰ ፍንዳታ ባስከተለው ቃጠሎና መደናገጥ ቢያንስ ሀያ ሁለት ሰዎች መጎዳታቸው ተገለጸ። በያዝነው ሳምንት መጀመሪያ በጸጥታው ምክር ቤት ማዕቀብ የተጣለባት ሰሜን ኮሪያ ዛሬም ወደ ጃፓን አቅጣጫ ሚሳኤል ተኮሰች። ዜናው በዚሁ አበቃ።